የፓሪሱ ቻርልስ ደጎል አውሮፕላን ማረፊያ ከማለዳው ጀምሮ በፓሪስ በሚኖሩ ኢትዮጵያውያን የቲም ኢትዮጵያ የፓሪስ 2024 ኮሚቴ፣ የኢትዮጵያ ኦሎምፒክ ኮሚቴ አባላት እንዲሁም በፈረንሳይ የኢትዮጵያ ኤምባሲ ባልደረቦች በኢትዮጵያ ባህላዊ አልባሳትና ሰንደቅ ዓላማ አሸብርቀው የኢትዮጵያ የፓሪስ 2024 ተሳታፊ ኢትዮጵያውያን አትሌቶችንና የልዑካን ቡድኑን ለመቀበል ታድመው ነበር። ለአትሌቶችና ለልዑካን ቡድኑ አባላትም የአበባ ስጦታም ተበርክቶላቸዋል። በመጪው አርብ በስታድ ደ ፍራንስ በሚጀምረው የአትሌቲክስ ውድድር ላይ በስምንት መቶ ሜትር ርቀት በሴቶች የማጣሪያ ተወዳዳሪ የሆነችው ዘንድሮ በርቀቱ ከአፍሪካ እስከ ዓለም የቤት ውስጥ ሻምፒዮና በምርጥ ብቃት አስደናቂ ድል በማስመዝገብ የዓመቱ ክስተት የሆነች አትሌት ለመሆን የበቃችው ጽጌ ድግሟ። ሞራል የሚሰማ ነገር ነው። አቀባበሉ በጣም ደስ ብሎ ነ ዝግጅቱ እግዚአብሔር ይመስገን በሰላም ጨርሰና ያለው ወደፊቱ ደግሞ እግዚአብሔር ይጨምርበት ብዬ ነው የማስበው። አርብ ነው ምንወዳደረው። እንደሰራ ነው ይመጣል እንዴ? ያስ በ5000 ሜትር የሴቶች ርቀት ከነ ጥሩነሽና መሰረት እንዲሁም ከአልማዝ አያና በኋላ ተተኪ ልትሆን እንደምትችል ከወዲሁ ተስፋ የተጣለባት ወጣቷ አትሌት መዲና ኢሳ ከኔ በፊት እንግዲህ ብዙ ኢትዮጵያውያን ኦሎምፒክ ላይ ብዙ ሜዳሊያዎች መጥተዋል። ትልልቅ አትሌቶች ያሉበት ነው እና ለነሱ ጋር ደሞ እኔ ተሳታፊ በመሆኔ ከነሱ ጋር ውድድሩ አባል በመሆኔ በጣም ደስተኛ ነው። ያው የውጤት ሰው አርገን እንግዲህ ያው በጋራ የምንጨፍር እና በጋራ ሀገራችን ሰንደቅ ዓላማ ከፍ የምናደርግበት እንደሚሆን ተስፋ አደርጋለሁ። እንዲ ኤሮፓውያኑ አቆጣጠር የፓሪሱ የ2003 የዓለም አትሌቲክስ ሻምፒዮና ኢትዮጵያን በድል ካሸበረቁት አትሌቶች መካከል አንዷ የነበረችው አትሌት ብርሃኔ አደሬ ከ21 ዓመት ቆይታ በኋላ ወደ ፓሪስ ተመልሳ ስትመጣ በተወዳዳሪነት ሳይሆን የኢትዮጵያን የፓሪስ 2024 ቡድንን በመምራት ነበር። አሁን ላይ የኢትዮጵያ ኦሎምፒክ ኮሚቴ የስራ አስፈጻሚ አባል የሆነችው አትሌት ብርሃኔ አደሬ ዛሬ ደግሞ እግዚአብሔር ቢሮ በኃላፊነት መጣ ሁለት 2003 በዓለም ሻምፒዮን 10 ኪሎ ሜትር 3004 እስከዛሬ ድረስ ሪኮርዱ በኔ ነው ያለው እና በጣም ደስ ብሎኛል ተበልሼ አመራር ሆኜ በመምጣቴ በጣም ነው ደስታ የተሰማኝ። እግዚአብሔር ደግሞ አሁን ኦሎምፒክ ላይ እንደዛ ጥሩ ሰዓት ሮጦ ብዙ ዓመት ሳይሰበር ድል ሆኖ እንድንመለስ ነው። ኢትዮጵያ በሜዳሊያ ሰንጠረዥ ውስጥ እንደምትገባ የሚጠበቅበት አርብ ዕለት የሚካሄደው የ10000 ሜትር የወንዶቹ በፍጻሜ ውድድር ላይ ኢትዮጵያን ለው የሚወዳደሩት አትሌት ዮሚፍ ቀጀልቻ፣ ብርሃኑ አረጋዊና ሰልሞን ባረጋ ለፓሪሱ 2024 ኦሎምፒክ ለረጅም ጊዜ ልምምድና ዝግጅት ሲያደርጉ መቆየታቸውን የርቀቱ አሰልጣኝ ሁሴን ሽቦ ለዲ ደብልዩ ተናግረዋል። እንግዲህ በእኛ በኩል በጣም በቂ ዝግጅት አድርገናል። እንግዲህ ለዚህ ለውድድር ስንዘጋጅ የቆየ ነው። በጣም ረጅም ቁራቶችን ነው በቀን ሁለት ጊዜ በማስራት አትሌቶቻችን ለውጤት የሚያበቃውን ስልጠና ስንሰጥ ቆይተናል እና ስለዚህ እኛ ለኢትዮጵያ ሕዝብን የሚመጥን የኢትዮጵያ ሕዝብን የሚያስደስት ውጤት ለማምጣት ተዘጋጅተን የመጣንና እና ስለዚህ ጥሩ ውጤት እናመጣለን ብዬ አስባለሁ። እንግዲህ በፍጹም በኢትዮጵያዊነት ወኔ እዚህ ያለው ኮሚኒቲ እንግዲህ በውድድሩ ሰዓት ሁሉ ከጎናችን ሁሉ እንዲያበረታተን በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ለዲደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከፈረንሳይ ፓሪስ።